መንግስት በኢኮኖሚ ማሻሻያው የውጭ ምንዛሬ ግብይቱ ገበያመር እንዲሆን ያሳለፈው ውሳኔ በሕብረተሰቡ ላይ የሚያስከትለው ጉዳት እንዳያመዝን ጥብቅ የቁጥጥር ስርዓት እንዲያበጅ ባለሙያዎች ጠየቁ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ዛሬ አርብ ባዘጋጀው የውይይት መድረክ ላይ የተገኙ ባለሙያዎች ገበያ መር የውጭ ምንዛሬ ስርዓቱ ጥቅምም ጉዳትም እንዳለው ጠቁመው ትግበራው የመንግስትን ቁጥጥር እንደሚፈልግ አመልክተዋል። ብሔራዊ ባንክ በበኩሉ በአዲሱ የውጭ ምንዛሬ ስርዓት ትግበራ ላይ የተጠና ጣልቃ ገብነት ይኖራል ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ አዘጋጅተዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ዛሬ አርብ ነሐሴ 10 ቀን 2016 ዓ ም በቅርቡ ይፋ በተደረገው አዲሱ የውጭ ምንዛሪ ሥርዓት ላይ የሚመክር የፓናል ውይይት አዘጋጅቷል። በውይይት መድረኩ ላይ የተገኙት የብሔራዊ ባንክና የገንዘብ ሚኒስቴር ባለሥልጣናት መንግሥት በቅርቡ ይፋ ያደረገው የኢኮኖሚ ማሻሻያ መነሻው ረዘም ላሉ ጊዜያት ሲንከባለሉ የመጡ ኢኮኖሚያዊ ችግሮችን ለመፍታትና ኢኮኖሚው በፍጥነትና በቀጣይነት እንዲያድግ በማሰብ እንደሆነ አብራርተዋል። በውይይት መድረኩ ላይ ጥናታዊ ጽሑፍ ያቀረቡት የፋይናንስ ባለሙያ የሆኑት አቶ ይርጋ ተስፋዬ የኢኮኖሚ ማሻሻያው በገበያ ውስጥ የነበረውን የውጭ ምንዛሪ ፍላጎትና አቅርቦት አለመጣጣም እንዲስተካከል ያደርጋል። በገበያው ውስጥ ግልጽነት በመፍጠር በጥርጣሬና በግምት ላይ የተመሠረቱ ኢኮኖሚያዊ ውሳኔዎችን ያስቀራል በዚህም አዎንታዊ ለውጥ ያመጣል ይላሉ ይህም እውን እንዲሆን ግን መከናወን ያለባቸው ነገሮች መኖራቸውን ገልጸዋል ፋይናንሽል ሴክተር ስትሮንግ ን ሪዚሊንት መሆን አለበት ፎሪን ኤክስቼንጅ ሪዘርቭ ያስፈልጋል ለምንድን ነው ትራንዚሽን ጊዜ የኦርደር ባክሎግ አለን የዲማንድ ባክሎግ አለ ማክሮኢኮኖሚክ ፋንዳሜንታሎቻችን ስታብል ነው ስትሮንግ መሆን አለባቸው። ሞኔተሪ ፖሊሲ ፍሬምወርኩ ክሬዲብል መሆን አለበት። ኢፌክቲቭ የሆነ ኮሚኒኬሽን ስትራቴጂ ያሳልጋል። ሌላው ጥናት አቅራቢ የኢኮኖሚ ባለሙያው አቶ ጌታቸው ተክለ ማርያም ላለፉት ዓመታት ሲከማቹ የመጡት ችግሮች አሁን ላይ ሀገሪቱ ይህን መሰል የኢኮኖሚ ማሻሻያ እንድታደርግ ማስገደዳቸውን ተናግረው ውሳኔውን ታሪካዊ ሲሉ ገልጸውታል። አሁን ያለውን ኢኮኖሚያዊ ችግር ከዚህ በተለየ መንገድ መፍታት አይቻልም ያሉት ባለሙያው፣ ውጤታማነቱ ግን መንግሥትና ሌሎችም ተዋናዮች በሚያደርጉት እንቅስቃሴ የሚወሰን ይሆናል ብለዋል። የኢኮኖሚ ማሻሻያው ውጤታማ እንዲሆንና ኢኮኖሚው እንዲረጋጋም መንግሥት የተጠና ቀጣይነት ያለውና ወጥ የሆነ የቁጥጥር ስርዓት እንዲዘረጋም ጠይቀዋል። ሬጉሌሽን ሲባል ጠቅላላ የንግድ ኢንቫይሮንመንቱን ማኔጅ ከማድረግ አንጻር ያሉ ነገሮች። ይሄ ነጋዴ ማህበረሰብ ሪያክት ሲያደርግ በተለያየ መልኩ ነው ሪያክት የሚያደርገው። አንደኛ በካምፔን የምታደርገው በሆነ ጊዜ ሄደ የሆኑ ነገሮችን ማድረግ ብዙ አያዋጣም ዘላቂ ስላልሆነ ማለት ነው። ስለዚህ በተጠና መልኩ ሴክተርህን አይደንቲፋይ አድርገህ ዲስግኒፊካንት ዲስቶርሽንስ የቱ አካባቢ ነው ያሉት በምን መልኩ ኮንትሮል ልናደርገው ይገባል ብለህ አጥንተህ በተጠና መልኩ ሪያክት ማድረግ አለብህ ማለት ነው። እና ደግሞ ኮንሲስተንት መሆን አለበት። እስኖት ኦንሊ ዛሬ ላይ አርገው ወይ የሚቀጥለው ወር በካምፔን አርገው ምትታረቀው አይደል? ከላይ እስከታች ያሉት ሪጉላቶሪ አውቶሪቲስ በተናበለ መልኩ ነው መስራት ያለባችሁ። የውጭ ምንዛሪ ግብይቱ ገበያ መር እንዲሆን መወሰኑ ኢኮኖሚውን ያነቃቃዋል፣ ላኪዎችንም ያበረታታል ያሉት ደግሞ የቢዝነስ አማካሪው አቶ እሸቱ ፋንታይ ናቸው። ውሳኔው እነዚህን ጨምሮ በርከት ያሉ ጥቅሞችን እንደሚያመጣ የጠቀሱት እኒሁ ባለሙያ ጉዳትም ግን እንደሚያስከትል ተናግረዋል። እቃዎች የሚገቡበት ዋጋ በገበያ ሲወሰን የእቃው ዋጋ ሊጨምር ነው ማለት ነው። ይሄ ጉዳት የሚያስከትልባቸው ሰዎች አሉ በሙሉ ፐብሊክ ሰርቪስ ውስጥ የሚሰራ ሲቪል ሰርቫንት በሙሉ ፕራይቬት ሴክተር ውስጥ የሚሰራ ሰራተኛ ከንግድ ውጭ ገቢውን የሚያገኝ ሰው ተጎጂ መንግስት ምን አስቧል ይሄን ለማድረግ ይሄ ተግትገን መንግስትን መያዝ ያለብን ገንዘብ ሚኒስቴርን በስርዓት መጠየቅ ያለብን ጉዳይ ነው ይሄ ነው የአድቮኬሲ ስራ መስራት የሚፈልጉ ሰዎች በስርዓት መስራት ያለባቸው የውይይቱ ተሳታፊ የሆኑት በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ቁጥጥርና ክምችት አስተዳደር ዳይሬክቶሬት ምክትል ዲሬክተር አቶ አበባየው ዱፌራ የኢትዮጵያ መንግሥት ጊዜ ወስዶ በአግባቡ ከተዘጋጀ በኋላ ከዚህ ውሳኔ ላይ መድረሱን ተናግረዋል። ብሔራዊ ባንክም የውጭ ምንዛሪ መመሪያ በማውጣት ውሳኔውን መተግበሩን ጠቅሰው በመመሪያው ውስጥ በርካታ ጠቃሚ ያሏቸው ለውጦች መካተታቸውንም አመልክተዋል። ውሳኔውን በአተገባበሩ ሂደት ለመቆጣጠርም ብሔራዊ ባንክ በተወሰነ መልኩ ጣልቃ እንደሚገባ አቶ አበባየሁ አስታውቀዋል። እንዳስፈላጊነቱ እንገባለን። ግዴታ ስለሆነ ማርኬቱ ስታቢላይዝ ማድረግ አለበት። እንዳስፈላጊነቱ እየታየ የሚገባበት ነው። ግን የሚገባበት አገባብ ግን በዘፈቀደ ሳይሆን ፕሪንስፕል በሆነ መልክ ዶኩመንት ተዘጋጅቶለት በዶኩመንቱ መሰረት ኮሚቴ ተዋቅሮለት በዛ ኮሚቴ መሰረት አናሊሲስ ከተሰራ በኋላ ቢራ ባንክ መግባት አለበት የለበት የሚለው ነገር ሲወሰን ብቻ የሚገባበት እንጂ በበፊቱ ዝም ብሎ ወደ ማርኬት ገብቶ እንደፈለገ የሚያደረግበት ነገር አይሆንም ማለት ነው። በቅርቡ የተደረገው አጠቃላይ የኢኮኖሚ ማሻሻያና የዚሁ ውጤት የሆነው ገበያ መር የውጭ ምንዛሪ ግብይት ስርዓት በድጋፍና በተቃውሞ ከተለያዩ አካላት አስተያየቶችን እያስተናገደ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ